በማዕከላዊ ጎንደር ዞን በተለይ በምስራቅ ደንቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረው ግጭት አሁንም እንደቀጠለ መሆኑን የአካባቢው ነዋሪዎች ይናገራሉ ጥቃቱን እያደረሱ ያሉት በቅማንት የማንነት ኮሚቴ አባላት የሚመሩ የታጠቁ ጸጉረ ልውጥ ሰዎች ናቸው ይላሉ ከአማራ ወገነን የሚሉ በሌላ በኩል ከቅማንት ወገነን ያሉት ደግሞ ሀገር የምትመራው በሽምግልና ሳይሆን በህግ ነው የሦስቱ ቀበሌዎች ጥያቄ ካልተመለሰ በአካባቢው መረጋጋት አይኖርም እያሉ ናቸው። አስቴር ምስጋናው ከባህር ዳር ተጨማሪ ይዛለች። ከሰሞኑ በማዕከላዊ ጎንደር ዞን በተለይ በደንቢያና ጭልጋ አካባቢዎች በማንነት ላይ ያተኮሩ ግጭቶች በመከሰታቸው የአንድ ሰው ሕይወት አልፏል። በሺዎቹ የሚቆጠሩ ቤቶች ተቃጥለዋል። ከምዕራብም ሆነ ከማዕከላዊ ጎንደር ዞኖች ከ45 ሺህ በላይ ዜጎች ተፈናቅለዋል። አሁንም ግጭቱ እንዳልቆመ ከቅማንትም ሆነ ከአማራ ወገን የሆኑ የአካባቢው ነዋሪዎች ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረዋል መንግስት አንድ መፍት ያርግልነት እንደ አንድ አማራጭ ይ አለቀ ሰው ጨርሶ ቦታ ልኮ ነው ያለን ሆና ቦታ ለያየለን ያሁን ማህበረሰቡ ጭልጋ ወረዳ ውድ ምትባለው አካባቢ ሀብቱ ንብረት ሚሉ ሸሽቷል ብዙ ሰው ቆስሏል ብዙ ሰው ሞቷል ከአማራ ወገን የሆኑት አቶ ምስጋናው በጭልጋ ወረዳ የሰቀልት ቀበሌ ነዋሪ እንደተናገሩት ግጭቱን እያካሄዱት ያሉት በቅማንት ኮሚቴ አባል እየተመሩ ያሉ መለያው የለበሱ ወዘልውጥ የሆኑ ሰዎች ናቸው ጥቃቱን እየፈጸሙብን ያሉት ይላሉ አንደኛ ከባገር የሚታወቁ ሰዎች ዋና ሁነዋል። እነሱ ናቸው አሁንም እየመጡ በሚያውቁት ሁሉ ነገር የሚፈጥማሉ እነሱ ናቸው። ሁለተኛ ደግሞ ከሀገር ከሀገር ከለውጡ የመጣ ሰው ነው። አሁን ቢያርጎ የሚጨፈጭፈና አለ ካሉት የእነዚህ መሪ ሆናሉ። እነሱ በሚያውቁት እያገቡ የሚያስቃጥሉኝ ይህም ሰው የሚያስገድሉዋል እነሱ ናቸው። ከዚህ ላይ ክፍኛ ከኛ ከቦታው ላይ ማለት ያሉ ሰዎች ከውጭ ያሉ ሰዎች እነማን ናቸው? እነዛን ታውቋቸኋላቸው? ይታወቃሉ ብዙ ሰው ነው ያለ የሚታወቁ ሰው ያሉ አሁን እዚህ ውስጥ ያሉ ምንድን ናቸው? ሊቀመንበር ፕሮማንታች ማለት ከግሉ ላይ ማለት ነው። አሁን ብዙ ነገር እያስደረሰ ያለ እሱ ነው። አሁንም መዳል የሚሞት ያሉ እነሱ ናቸው። ምሳሌ እየመሩ ማለት አሁን በቅማንት ስም የተደራጀው ኮሚቴ ነው መንገድም መስመርም እየመራ አካባቢው በጸጉረ ልውጥ ሰው እያስጠቃ ያለ እያሉኝ ነው ይሰሩናለሁ ከቅማንት ወገን የሆኑትና የጭልጋ ከተማ ነዋሪ የሆኑት አቶ ማስረሻ አለሙ በበኩላቸው ችግሩን እየፈጠሩ ያሉት የክልሉ የመንግስት አመራሮች ናቸው። እኛ ህገ መንግስታዊ መብታችንን ተጠቅመን የጠየቅነውን የሶስቱ ቀበሌ ይሰጠን ጥያቄ ሊመልሱልን አልቻሉም ና የቅማንት ኮሚቴዎችን ቢሆኑ ተባረው ጫካ ነው ያሉት ይላሉ። ቅማንት ነው እናት የማራ ነው አልሰጣለ ነው ምንስ ያይቃል እንዴት ዋነ የሚባለው ሁሉ ማህበረሰብ ላይ ችግር የለም። ያልተዋለደ ያልተጋባ ምናምን የለም። የቅማንት ኮሚቴ የሚባለው አብዛኛው እየተሳደደ ስለሆነ ጫካ ነው ሰብሰብ ነው ከቅማንት ጎን ሆኖ ጊዜ ይወጠቃ ከዚህ ብቻ አሁን አሜት አለ የቅማንት ህዝብ። ከቅማንት ኮሚቴ አባላት መካከል አቶ ሙሉ ጌታ ሸቱ በበኩላቸው ሀገር በሽምግልና ሳይሆን በህግና ስርአት ነው መመራት ያለበት። የሶስቱ ቀበሌዎች ጥያቄ በህግ አግባብ ምላሽ ካልተገኘ አካባቢው ሊረጋጋ አይችልም ይላሉ። በፍላጎት መሰረት የክብር መንግስት ይህንን ማሸናገል ስለማይፈልግ ጣና እየፈጠረ በሁሉ ጊዜ ይቅር ይቅር ተሻግር የማይሄድ ሀገር ሊመራ ነው ማለት ነው። ይህ በፍጹም ሊሆን የማይችል የማይሆን ነገርም ስለሆነ ሊሆን የሚችለው ለሀገርቱ የአካባቢ ሰላምን ሊረጋዳ የሚችለው የእነዚህ ሶስት ቀበሌዎች ጉዳይ በህግና በሥርዓት ብቻ መዳኘት ቢቻል ብቻ ነው። የሶስቱ ቀበሌዎችን ጉዳይ በተመለከተ የክልሉ የሰላምና ደህንነት ግንባታ ቢሮ ኃላፊ ብርጋዴል ጀኔራል አሳምነው ጽጌ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ የቅማንት የማንነት ኮሚቴ አባላት የሚጠይቋቸው ሶስቱ ቀበሌዎች ህወሀት ወታደራዊ ስልጠና ሲሰጥባቸው የቆዩ እንደሆኑ ደርሽ ባቸዋለሁ ማለታቸው ይታወሳል። ከዚህ ጋርና ሌሎች ተያያዥ ጉዳዮችን በተመለከተ የትግራይ ክልል ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊን ለማነጋገር በተደጋጋሚ ያደረግኩት የስልክ ሙከራ አልተሳካ። ያም ሆነ ይህ በአካባቢው ያለው ውጥረት ከጊዜ ወደ ጊዜ እያየለ ነው። ትላንት በድንበር አካባቢ የነበረው ግጭት ዛሬ መሀል ከተማ ደርሷል። የክልሉ መንግስት የዜጎቹን ደህንነት ለመጠበቅ ምንስ እየሰራ ይሆን የሚለውን ጥያቄ አቶ አሰማህኛ ስረስ በቅርቡ በሰጡት ጋዜጣዊ መግለጫ ይህንን ተናግረዋል። አጠቃላይ የጸጥታ ኃይሎች የደህንነት ተቋሞቻችን፣ የፖሊስ ተቋሞቻችን እዛ አካባቢ ነው ስራ እየሰሩ ያሉት። በቂ የሰው ኃይል ለመመደብ ተሞክሯል። ስለዚህ የሽምቅ አይነት ስራ ነው እየተሰራ ያለው። ቀን ቀን ሰላማዊ ይመስላል። ስለዚህ ህዝብን እንደ ጫካ በመጠቀም ወንጀለኞች ራሳቸው ህዝቡ መሀል ሆነው ነው እየረበሹ ያሉት። ከመንግስት አቅም ውጭ ግን አይደለም አካባቢው። አቶ አሰማኛ የይዘው ችግሩ ስር እየሰደደ በመምጣቱ የፌዴራል መንግስት ጣልቃ እንዲገባ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። Go away.